ሰላም ጤና ስል የተከበራችሁ አድማጮቻችንና ተመልካቾቻችን የዛሬው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ድምፅ አሰጣጥ ሂደት ተጠናቋል። በቆጠራው አሸናፊ ለመለየት የአብዛኞቹ ግዛቶች ውጤትም ይፋ እየተደረገ ይገኛል። በቀጣዮቹ ደቂቃዎች ወይም ሰዓታት ውስጥ አሜሪካውያን 47ኛ ፕሬዚዳንታቸው ማን እንደሆነ ይለያሉ። በዛሬው ጥቅምት 27 2017 ዓ ም ልዩ የዩኤስ 2024 ምርጫ የጠዋት ዝግጅታችን የምርጫውን ውጤት እንነግራችኋለን። ፕሮግራም በመምራት አብራችሁ የምቆየው አስማማየ ነው ነኝ። ስመኝሽ የቆየ ደግሞ የምርጫ ውጤት እየተካተለች ሊነግረን እዚህ ከጎኔ ትገኛለች። ስመኝሽ እንደምናለሽ? መጀመሪያ በሰላምታ ልጀምር ብዬ ነው። እስካሁን ያለው ዩናይትድ ስቴትስ ፕሬዚዳንት ምርጫ ውጤቱ ምን ይመስላል? እንግዲህ እንዳልከው ዛሬ የተካሄደው የአሜሪካ ምርጫ ድምጽ ያሰጣጥ ሂደዱ ተጠናቆ ድምጽ እየተቆጠረ ይገኛል። በየግዛቱ ሁሉም የየራሳቸውን ድምጾች እየቆጠሩ ናቸው። ከስር ከስር ደግሞ ያው በታሪክ እንደሚደረገው ሚዲያዎች ውጤቱን እየተከታተሉ ይተነብያሉ፣ በየግዛቶቹ ማን እያሸነፉ እንዳሉ። እንግዲህ እስካሁን እጃችን ላይ የደረሰን መረጃ እንደሚያሳየው የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀያ አራት ግዛቶች ውስጥ ማሸነፋቸውን አረጋግጠዋል። የዲሞክራት እጩ የሆኑት ደግሞ ምክትል ፕሬዝዳንት ካማላ ሀሪስ በአስራ ሰባት ግዛቶች ውስጥ አሸንፈዋል። ትራምፕ ማሸነፋቸውን ያረጋገጡባቸው ግዛቶች በታሪክ ወይም በተለምዶ ለሪፐብሊካን ፓርቲ ድምጻቸውን በመስጠት የሚታወቁ ናቸው አብዛኞቹ። ለምሳሌ ለመጥቀስ እንደ አላባማ፣ ዌስት ቨርጂኒያ፣ ሰሜን ዳኮታ፣ ደቡብ ዳኮታ፣ ቴክሳስ የመሳሰሉ ግዛቶች ይገኙበታል። በተመሳሳይ ደግሞ ሀሪስ በአብዛኛው ያሸነፉባቸው ግዛቶች እንዲሁ በተለምዶ ለዲሞክራት ድምጻቸውን በመስጠት የሚታወቁ ናቸው። ለምሳሌ ለመጥቀስ እንደነ ሜሪላንድ፣ ማሳቹሴትስ፣ ቨርጂኒያ፣ ኒውዮርክ የመሳሰሉ ግዛቶች ናቸው ያሸነፉባቸው። ከዛ በተጨማሪ ደግሞ እንግዲህ የአሜሪካ ዋና ከተማ የሆነችው ዋሽንግተን ዲሲ ወይም ዲስትሪክት ኦፍ ኮሎምቢያም ሀሪስ አሸንፈዋል። በዘንድሮ ምርጫ ከፍተኛ ፍክክር የተካሄደባቸው እና የምርጫውን ውጤት ደግሞ ይወስናሉ ተብለው የሚጠበቁ ሰባት ግዛቶች አሉ። አሪዞና፣ ጆርጂያ፣ ሚችጋን፣ ኔቫዳ፣ ሰሜን ካሮላይና እና ፔንስልቬኒያ። ከነዚህ ግዛቶች ውስጥ ትራምፕ ሰሜን ካሮላይናን ማሸነፋቸውን አረጋግጠዋል። የተቀሩት ግዛቶች ግን እስካሁን ውጤታቸው አልወጣም። አንዳንዶቹ ጋር እንደውም እጅግ በጣም እንደ ፔንሲልቬንያ ያባሉት ባሉት ግዛቶች ውጤቱ በጣም የተቀራረበ እና ከፍተኛ ትንቅንቅ እየተካሄዱበት ያለበት ሁኔታ ነው ያለው ይሄ እንግዲህ ው በህዝብ የተሰጠ ድምጽ ወይም የፖፕላር ቦት የምንለው ነው እንግዲህ ውጤቱ ደግሞ ዋናት የሚወሰነው በኤሌክቶራል ኮሌጅ በምንለው በሱ በኩል ያለው ውጤትስ ምን ይመስላል ልክ ነው አስማማው እንዳልከው የአሜሪካ ፕሬዚዳንታዊ ምርጫ አሸናፊ የሚለየው ከህዝብ በተሰበሰበው ድምጽ በሚቆጠረው ሳይሆን ኤሌክቶራል ኮሌጅ ብላ አሁን አንተ በጠራኸው ወይም ደግሞ የመራጮች ስብስብ በሆነው አካል ነው። እነዚህ የመራጮች ከህዝብ ተወክለው የሚመረጡ ናቸው። በህዝብ ምርጫ ሊሆን ይችላል ወይም በፓርቲዎች አማካኝነት ተወክለው እንዲመርጡ በህዝብ የተወከሉ ናቸው እና ብዛታቸው እንደየ ግዛቱ ህዝብ ብዛት ይወሰናል። ለምሳሌ ካሊፎርኒያና ቴክሳስ ትልልቅ የህዝብ ቁጥር ያላቸው ግዛቶች ሀምሳ አራት አርባ መራጮች አሏቸው። ትንሽ የህዝብ ቁጥር ያላቸው እንደ ዋዮሚንግ ያሉት ደግሞ ሶስት ብቻ መራጮች ቁጥር ይኖራቸዋል። በዚህ መሰረት አሜሪካ በአጠቃላይ አምስት መቶ አርባ ስምንት መራጮች አሏት። ከነዚ ውስጥ እጩ ፕሬዝዳንት ሆኖ የሚመረጠው ሁለት መቶ ሰባ ድምጾች መራጮችን ማሸነፍ አለበት። እስካሁን እንግዲህ አሁን እዚህ እስከመገባንበት ሰዓት ድረስ ባለን መረጃ መሰረት ትራምፕ ሁለት መቶ ሰላሳ ድምጾችን በማግኘት እየመሩ ነው። ከማላ ሀሪስ ደግሞ ሁለት መቶ አስር ድምጾችን አግኝተዋል ማለት ነው። ከዚህ ጎን አብሮ ደግሞ ከፕሬዚዳንታዊ ምርጫ ጎን ለጎን ደግሞ የህግ መወሰኛው ምክር ቤት የህዝብ ተወካዮች ምክር ቤቱና የህግ መወሰኛው ምክር ቤቱ ምርጫዎች የተካሄዱ ናቸው ና የነሱ ውጤትስ ምን ይመስላል? በትክክል እንግዲህ የፕሬዚዳንታዊ እጩዎቹ የሚያደርጉት ትንቅንቅ ከፍተኛ ትኩረት ያገኝ እንጂ ጎን ለጎን የህዝብ ተወካዮች ምክር ቤት የህግ መወሰኛ ምክር ቤቱ ወይም የሴኔቱ እንዲሁም ደግሞ የአንዳንድ ግዛቶች አስተዳዳሪ ወይም እንደራሴዎችም ለምርጫ ቀርበዋል። እንግዲህ እነዚህ የህዝብ ተወካዮች ለምሳሌ ካሉት መቀመጫዎች አራት መቶ ሰላሳ አምስቱ ምርጫ ተካሂዶባቸዋል። የህግ መወሰኛ ምክር ቤቱ ካሉት መቶ መቀመጫዎች ውስጥ ሰላሳ አራቱ ለምርጫ ቀርቧል። በተጨማሪም ደግሞ ከሀምሳ የአሜሪካ ግዛቶች መካከል አስራ አንዱ ዛሬ እንደራሲያቸውን ወይም ደግሞ አስተዳዳሪዎቻቸውን መርጠዋል። አሁን ባላቸው መቀመጫ መሰረት ዲሞክራቶች የህግ መወሰኛ ምክር ቤቱን በአንድ መቀመጫ ብልጫ ይቆጣጠራሉ። ስለዚህ ሪፐብሊካኖች ሴኔቱን ወይም የህግ መወሰኛ ምክር ቤቱን ለማሸነፍ ሁለት መቀመጫዎችን ቢያንስ ማሸነፍ አለባቸው፣ ተጨማሪ አሁን ካላቸው ላይ ማለት ነው። የህዝብ ተወካዮች ምክር ቤት ደግሞ ሪፐብሊካኖች ብልጫ አላቸው። ስለዚህ ዲሞክራቶች ለመቆጣጠር ቢያንስ አሁን ካላቸው ላይ አራት ተጨማሪ መቀመጫዎችን ማሸነፍ አለባቸው። በዚህ መሰረት እስካሁን ባለን ውጤት መሰረት ዲሞክራቶች በህዝብ ተወካዮች ምክር ቤት ከቀረቡት ውስጥ አንድ መቶ አርባ አራቱን አሸንፈዋል ሪፐብሊካኖች ደግሞ አንድ መቶ ሰባ ስምንቱን አሸንፈዋል። ማሸነፍ የሚችለው ግን ሁለት መቶ አስራ ስምንት መቀመጫዎችን ማግኘት የቻለ ነው። በህግ መወሰኛ ምክር ቤቱ ወይም በሴኔቱ ደግሞ አስራ ሶስት መቀመጫዎችን ሪፐብሊካኖች አሸንፈዋል። አስራ አንድ መቀመጫዎችን ደግሞ ዲሞክራቶች አግኝተዋል። እንግዲህ እስካሁን ያለን መረጃ ይሄ ነው። የቀሩትን ደግሞ እየተከታተልን በኋላ ላይ ተመልሰሽ ለተመልካቾቻችን ደግሞ ተጨማሪ አዳዲስ መረጃዎችን አሁን መረጃዎች የሚታጋር ሊሆናል ስመኝሽ ለአሁኑ ነው። በጣም እናመሰግናለን። ተመልካቾቻችን ከአሜሪካ ድምጽ ዛሬ እየተካሄደ የሚገኘውን ምርጫ የተመለከተውን የጠዋት ዝግጅታችን እየተከታተላችሁ ያላችሁት አሁን ደ ቀጣዩ ዘገባ አልፋለሁኝ። አሜሪካውያን ፕሬዚዳንታቸውን ለመምረጥ ድምፅ ይሰጡ ውለዋል። እንዲሁም ምክር ቤቱን የትኛው ፓርቲ ቆጣጠራ የሚለውን ለመወሰንም ድምፃቸውን ሰጥተዋል። የቪኦኤ ኬን ፋርቦ ከዊስከንሰን የምርጫው ሂደት ምን ይመስል እንደነበረ ቃኝቶታል። እንግዶ ወልዴ እንደሚከተሉ ያቀርበዋል። በአሜሪካ ዋናው የምርጫ ቀን በስተመጨረሻ ደርሷል። እንደ ዊስከንሰን ባሉ ወሳኝ ግዛቶች ያለው የአየር ሁኔታ ትንሽ አስቸጋሪ ሊሆን የሚችል ይመስላል ነገር ግን ሰዎችን ወጥተው ድምፅ እንዳይሰጡ ያደርግ እንደው የሚታይ ነው። ለማንኛውም ዛሬ አሜሪካውያን ድምፅ ለመስጠት ያላቸው የመጨረሻ ዕድል ነው። በኒው ሃምፕሸር ግዛት የምትገኘው ትንሿ ዲክስቪል ናዎች ከተማ ምርጫ ጣቢያዎቿን የከፈተችው እኩለ ሌሊት አለፍ እንዳለ ነው። በአሜሪካ የተሰጡትን የመጀመሪያዎቹን ስድስት ድምፆች ለካሜላ ሃሪስና ለዶናልድ ትራምፕ እኩል አከፋፍላለች። በዲክስቪል ኖች የሚታየው ውጤት አጠቃላይ ከሚታየው የህዝብ አስተያየት ጋር የሚመሳሰል ነው። ምርጫው ተቀራራቢ ፉክክር የሚታይበት እንደሆነ አመላካች ነው። በምርጫው ማንም ያሸንፍ፣ የሚወሰነው በጥቂት ግዛቶች ውጤት ይመስላል። ከእነዚህ ግዛቶች አንዷ በሆነችው ፔንሲልቬኒያ ካምላ ሃሪስ ደጋፊዎቻቸውን በማግኘት የምርጫ ዘመቻ የመዝጊያ ንግግራቸውን አድርገዋል። አሜሪካ አንድ ቀን ነው የቀረን። በህይወታችን ወሳኝ የሆነው ምርጫ አንድ ቀን ነው የቀረው። ሁኔታዎች ለእኛ መልካም እየሆኑ ነው። ዶናልድ ትራምፕ በበኩላቸው በሌላዋ ከፍተኛ ፉክክር በሚታይባት ሚሽጋን ግዛት በምትገኘው ግራንድ ራፒድስ ከተማ የመጨረሻ ዘመቻቸውን አድርገዋል። ይሄ የመጨረሻ የምርጫ ዘመቻ ስብሰባዬ ነው፣ የመጨረሻው። ታምናላችሁ? እንዲህ ያሉ ግዙፍና ቆንጆ ስብሰባዎች እዚህ የምናየው አይነት የድጋፍ ስብሰባ መቼም ታይቶ አይታወቅም፣ ወደፊትም አይታይም። በሚሊዮን የሚቆጠሩ አሜሪካውያን ከምርጫው ቀን አስቀድመው ድምፃቸውን ሰጥተዋል። በአንዳንዶቹ ግዛቶች መራጮች ድምፃቸውን በፖስታ ቤት በኩል የላኩ ሲሆን፣ በሌሎቹ ደግሞ በየምርጫ ጣቢያው በአካል ተገኝተው ቀደም ብለው መርጠዋል። የዊስኮንሰን ዩኒቨርሲቲው የፖለቲካ ሳይንስ አዋቂው ማይክል ዋግነር ዩናይትድ ስቴትስ ውስጥ ለምርጫዎች እጅግ ከፍተኛ የሆነ ጥበቃ ይደረጋል። ስለ ምርጫዎች የሚነገሩት አብዛኞቹ የሴራ ጥርጣሬዎች መሰረተ ቢስ ናቸው። ተንታኙ ማይክል ዋግነር እንደሚሉት ውስከንሰንን በመሳሰሉና እጩዎቹ በጣም በተቀራረበ የመራጭ ድጋፍ በሚፎካከሩበት ግዛት ውስጥ ድምፁን የሚሰጠው ብዛት ለሁለቱም ፕሬዚደንታዊ እጩዎች ዘመቻዎች ቁልፍ ጉዳይ ነው። በአንዳንድ ግዛቶች በቀደሙ ምርጫዎች በሚሊዮኖች ከሚቆጠሩ ድምፆች ውስጥ እጩዎቹ የተበላለጡት በጥቂት ሺዎች ብቻ መሆኑን ገልጸው፣ ይህም በሀገሪቱ ያለውን ጽንፍ የያዘ የፖለቲካ ክፍፍል አጉልቶ የሚያሳይ እንደሆነ አመልክተዋል። አሜሪካውያን ድሮ በፖለቲካ አመለካከት ባይስማሙ እንኳ ተከባብረው አብረው ይኖሩ ነበር። አሁን ዊስከንሰን ውስጥ ስንመለከት ከ60 ከመቶ የሚበልጡ ነዋሪዎች በአመለካከት ከማልስማማው ሰው ጋር ስለ ፖለቲካ ማውራት አቁሚያለሁ ብለዋል። ከአምስት ሰው አንዱ በፖለቲካ ጉዳይ ከማልስማማው ሰው ጋር ሙሉ በሙሉ ግንኙነት አቋርጫለሁ የሚል ነው። ይህ እንግዲህ በአያሌ ትውልዶች አይተነው የማናውቀው በአብረውነታችን ላይ የተፈጠረ ስብራት የሚያሳይ ነው። በምርጫው ታማኝነት ላይ ጥያቄ በማንሳት የሚሰራጩት የተሳሳቱ መረጃዎች ባሉበት በዚህ ወቅት የምርጫ ሰራተኞች ላይ ዛቻ እየደረሰ ነው። ፕሬዝደንታዊ ውጭዎቹ ጭምር በዩናይትድ ስቴትስ ታሪክ እስካሁን ከታዩት ምርጫዎች ሁሉ እጅግ ወሳኝ ሲሉ በገለጹት ምርጫ አሜሪካውያን ድምፃቸውን በሚሰጡበት በዚህ ወቅት በመላ አገሪቱ በሚገኙ ምርጫ ጣቢያዎች ጠንከር ያለ ጥበቃ እየተደረገ ነው። ኬን ፋርቦ ከዊስከንስን ለላከው ዘገባ እንግዶልነኝ፣ ዋሽንግተን ዲሲ። አሜሪካ ውስጥ የምርጫ ኮሚቴ የለም። ምርጫ የሚካሄደው በክልሎች ነው። የዩናይትድ ስቴትስ ግዛቶች አብዛኞቹ ዲሞክራትን ወይም ሪፐብሊካን እንደሚመርጡ አስቀድሞ ይታወቃል። ነገር ግን ሰባት ግዛቶች አሸናፊን ይወስናሉ፣ ስዊንግ ስቴት ይባላሉ። ፔንሲልቫኒያ፣ ሚቺጋን፣ ዊስኮንሰን፣ ጆርጂያ፣ ሰሜን ካሮላይና፣ አሪዞና እና ኔቫዳ ናቸው። እነዚህ ሰባቱ ግዛቶች ይህን የተመለከተ ዘገባ በኋላ ላይ ወደ እናንተ የምናደርስን የሚሆነው። አሁን ደግሞ አሁናዊ መረጃዎች ምን ይመስላሉ የሚሉትን በድጋሚ ልታቀርብልን ስመኝሽ ስቱዲዮ ትገኛለች። ስመኝሽ፣ አዳዲስ መረጃዎች ምን አሉ? እንግዲህ አስማማው፣ ተመልካቾቻችንም እንደሚከታተሉት በተለይ ኤሌክቶራል ኮሌጅ ወይም በመራጮች ከነሱ የሚገኘው ድምጽ ተመሳሳይ ነው ካማላ ሀሪስ ሁለት መቶ አስር ዶናልድ ትራምፕ ደግሞ ሁለት መቶ ሰላሳ ድምጾችን ነው ያገኙት። እስካሁን የተለወጠ ነገር የለም። በህዝብ መስ ህዝብ ተወካዮች ምክር ቤት በኩል በሚደረገው ግን ዲሞክራቶች አንድ መቶ ሀምሳ መቀመጫዎችን አግኝተዋል። ሪፐብሊካኖች ደግሞ አንድ መቶ ሰባ ዘጠኝ መቀመጫዎችን አግኝተዋል። በቁጥሩ በትንሽ ከፍ ብሏል። ከዛ በተረፈ ግን እንዳልከው በግዛቶች መካከል በተለይ በሰባቱ ግዛቶች ከፍተኛ ፉክክር እየተደረገባቸው ባሉት ግዛቶች መካከል ያለው ትንቅንቅ አሁንም እንደቀጠለ ነው። በጣም በጠባብ ውጤት የሚለያዩባቸው ግዛቶች አሉ። ስለዚህ የነሱ ውጤት መቼ እንደሚወጣ ወይም መቼ ይፋ እንደሚሆን ገና አልታወቀም ማለት ነው። አሁን ያሉት እነሱ ናቸው። ያበኋላ በኋላ ላይ ደግሞ አዳዲስ መረጃዎችንም ለተመልካቾቻችን አድማጮቻችን ማጋራታችን አይቀርም። በመግቢያችን ላይ ቅድም ስንጠቅስ ምርጫ ታሪካዊ መሆኑን ጠቅሰን ነበረና በብዙ መልኩ ለየት ያለ መሆኑም ይነሳል። እንዲሁ በዚህ ብናነሳው ከምርጫ ከሌሎች ጊዜዎች በምን ይለያል? ልክ ነው። እንግዲህ አሁን በአሜሪካ ውስጥ እየተካሄደ ያለው ምርጫ በብዙ ምክንያቶች ታሪካዊ መሆናቸው ነው የሚገለጸው። አንደኛ በብዙ መቶ ዓመታት ውስጥ በብዙ ዓመታት ውስጥ አሜሪካ ውስጥ ባልታየ ሁኔታ የአሜሪካ ፕሬዝዳንት የሆኑት ጆ ባይደን በድንገት ነው ምርጫው በቀረበበት ሰዓት ራሳቸውን ከምርጫው ያገለሉት። ስለዚህ ጥቂት ሳምንታት ሲቀረው ደግሞ በአሜሪካ በፖለቲካ ህይወታቸው በተለይ ብዙም ያን ያክል እውቅና የሌላቸው ካማላ ሀሪስ ተክተዋቸዋል። ይሄ በራሱ ታሪካዊ ያደርገዋል። ሁለተኛው ምክንያት አሜሪካኖች እንግዲህ ለመጀመሪያ ጊዜ ነው ሴት ፕሬዚዳንት ሊመርጡ የተዘጋጁት ካማላ ሀሪስ የሚያሸንፉ ከሆነ ምክንያቱም ከመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን ጀምሮ አርባ ስድስት ፕሬዚዳንቶችን መርጠዋል። ከእነዚህ ውስጥ እስካሁን ድረስ ሴቶች የሉ በትም እና ያው ሂላሪ ክሊንተን ቢወዳደሩም ተጫፍ ደርሰው ነበር። በሁለት ሺህ አስራ ስድስቱ ምርጫ ሂላሪ ክሊንተን ጫፍ ሆነው ዶናልድ ትራምፕ እሳቸውን አሸንፈው ነበር። ስለዚህ ዶናልድ ትራምፕ አሁን ካሸነፉ በድጋሚ ለሁለተኛ ጊዜ እጩ ሆነው የቀረቡትን ሴት ተወዳዳሪ አሸንፈው ነው ወደ ስልጣን የሚመጡት ማለት ነው። ካማላ ሀሪስ ማሸነፍ ከቻሉ ደግሞ የመጀመሪያዋ ሴት ፕሬዚዳንት መሆናቸው ብቻ ሳይሆን የመጀመሪያ ትውልደ እስያዊና ሁለተኛዋ ጥቁር ፕሬዚዳንት ይሆናሉ። እነዚህና ሌሎች መረጃዎችን በኋላ ላይ የምናጋራ የምናጋር የሚሆነው ተመልካቾቻችንና አድማጮቻችን የተካተላችሁ ያላችሁት የአሜሪካ ምርጫ የተመለከተውን የጠዋቱን ዝግጅታችን ነው። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንትና የዴሞክራት ፓርቲ ደጋፊ ናቸው። የሚኖሩት ሎስ አንጀለስ ካሊፎርኒያ ነው። ዶክተር ታዲዮስ በላይ ይባላሉ። ዶክተር ታዲዮስ እንደምን አምሽተዋል። እዚህ አሜሪካ አሁን ምሽት ላይ ስለምንገኝ፣ እንዲያው እስካሁን ያለውን የምርጫውን ሂደት እርስዎ እንዴት ነው የተመለከቱት? እንደምን አምሻችሁ። በጣም ነው የማመሰግነው ስለ ግብዣው። እንግዲህ አሁን እስካሁን ባለ ሁኔታ እኔም በይቶኝ እየተከታተልኩ ነው ያለውን የምርጫውን ሂደት። ያው ኦፊሻላዊ የሆነ ሪፖርት አልወጣም። እሱን ያው እንግዲህ ሞስፋብሊ እንግዲህ ነገ ጠዋት ወይም ደግሞ እዚህ ሰሞን የምንሰማ ይሆናል ብዬ ነው ማስበው። ግን አሁን ባለው ሁኔታ እንግዲህ ያለው የመራጮች መነቃቃት በተለያዩ ስቴቶች አሁን እናንተም እንደጠቀሳችሁት፣ በተለይ በጣም ከፍተኛ ፉክክር በሚደረግባቸው ስቴቶች ከፍተኛ የሆነ የሰዎች መነቃቃት የመራጮች መነቃቃት ይታያል። እንግዲህ ውጤቱን ማየት ነው። ይሄ የዴሞክራሲ ፕሮሰስ ነው። በጣም የሚያስደስትም ነው። በተመሳሳይ ሁኔ በተቃራኒ ደግሞ የሚያስጨንቅም ነው። እንግዲህ ውጤቱን ነገ ወይም ደግሞ ሰሞኑ እስከምንሰማ ድረስ አይ ቲንክ እስካሁን ባለው ሁኔታ እኔ ደስተኛ ነኝ። አይ ቲንክ ብዙ ነገሮችን እንሰማለን ብዬ እጠብቃለሁ። በተለይ አሁን ከእነዚህ ከፍተኛ ፉክክር ከሚሰማባቸው ወይም ደግሞ ኤሌክሽኑን የምርጫውን ውጤት ሊያስቀይሩ የሚችሉ ብለን ከምናስባቸው ስቴቶች ወይም ግዛቶች የሚመጣን ውጤት እንግዲህ መጠበቅ ነው። እንግዲህ አይ ቲንክ ሶ ፋር ጥሩ ነው ብዬ ነው የማስበው። በተለይ የመራጮች መነቃቃት በጣም በከፍተኛ ከዚህ በፊትም ባላየነው ሁኔታ ነው አሁን እያየን ያለ ነው እና የዴሞክራሲ ፕሮሰሱ ይህ ባህል በጣም እኔ አስደስቶኛል። የኢትዮጵያን ተሳትፎ ውስጥ እንዴት አዩት? በዚህ ምርጫ ውስጥ ኢትዮጵያን እየተሳተፉ ነበር የሚገኘው እና በመራጭነት የእነርሱ ተሳትፎ እንዴት አዩት? የእናንተ ተቋም፣ እርሶ የሚሰሩበት ተቋም ከዚህ ጋር የተያዙ ስራዎችም ስለሚሰራ ብዬ ነው። ትክክል። አዎ፣ እንግዲህ አሁን አጠቃላይ እንዳልኩ ከፍተኛ የሆነ የመራጮች መነቃቃት አይተናል። የእኛ ኮሚኒቲ ብቻ ሳይሆን የኢትዮጵያ ወይም ደግሞ የአፍሪካ ኮሚኒቲ ብቻም ሳይሆን አጠቃላይ ከፍተኛ የሆነ መነቃቃት አይተናል። ከምርጫው ጋር ተያይዞ የኛ ወደ ኛ ኮሚኒቲም ስትመጣ ተመሳሳይ ሁኔታ ነው የምታይም። ኢቨን አሁን በፊት እንደዚህ ሬድ ስቴት ወይም ደግሞ ብሎ ስቴት የምንላቸው ከፍተኛ የሆነ መነቃቃት የማናየባቸው ስቴቶች ራሱ እኔ አሁን ዛሬ ልመርጥ ስሄድ በጣም ከፍተኛ የሆነ ረጅም ሰልፎች ነበሩ እዚህ ካሊፎርኒያ ውስጥ። ሎስ አንጀለስ ነው የመረጥኩት። ሰው የእኛንም ኮሚቴ ኮሚኒቲ አይቻዋል እዛ ውስጥ ተሳትፎ መጨመር በቁጥር ደረጃም የተለያዩ የምርጫ ቅስቀሳ በማድረግ ከተለያዩ ተመራጮች ጋር የፕሬዚደንሽል ካንዲዴቶች ብቻም ሳይሆን በኮንግሬስ ደረጃ፣ በሴኔት ደረጃ ከዛም ባለፈ ከዛም በታች በተዋረድ ያሉ የተለያዩ የሕዝብ እንደራሴዎችን ሆነው ወይም ደግሞ ሕዝብን ወክለው የሚወዳደሩትን በመደገፍ በማገዝ ለእነሱ ካምፔን በማድረግ ከፍተኛ የሆነ ተሳትፎ ነው ያየሁት። ከዚህ በፊት ከነበሩት ምርጫዎች የአሁኑ በጣም እኔ እኔ የገመጥኩት ወይም ደግሞ የተገነዘብኩት በዛ ደረጃ ነው። ኢንፋክት የተወሰነም ትንሽ ሰርቬ ለመስራት አስበን ነበር። ላለፉት ሶስት ወራቶች ኮሚኒቲው አይ ቲንክ የመነቃቃት ነገር አሁን አይቻለው ብዬ ነው ማሰበው። በተለይ ደግሞ አገር ውስጥ ያለው የኢኮኖሚ ፖሊሲ ውጭም የውጭ የውጭም ከአሜሪካ ውስጥ ያለው የዩኤስ ፎሪን ፖሊሲ በሚመለከት ሰው አሁን በጣም ትልቅ የሆነ ከፍተኛ የሆነ ትኩረት እየሰጠ ነው ያለው ለዚህ ጉዳይ እና በዚያውም በተመሳሳይ የፖለቲካ ተሳትፎ የምርጫ ተሳትፎ ከፍተኛ ነው ብዬ ነው በግምት ማስበው የኛ ኮሚኒቲ ዶክተር ታዲዮስ በላይ በምሽት ተገኝተው ለሰጡን ሀሳብ ላካፈሉ ሀሳብ በአሜሪካ ድምጽ አድማጮቻችንና ተመልካቾቻችን ስም እናመሰግናለን። አድማጮቻችን እየተከታተላችሁ የምትገኙት የ ሀያ ሀያ አራት የአሜሪካ ምርጫን በተመለከተ የተዘጋጀውን የጠዋት ልዩ ዝግጅታችን ነው። አሁንም ይቀጥላል። አሁንም ዝግጅታችን እንደቀጠለ ነው። አሁን ደግሞ ቀጥታ የምናልፈው የአሜሪካ ድምፅ ባልደረቦች በአሜሪካ የተለያዩ ግዛቶች የምርጫ ሁኔታ እየተካተሉ ነው የሚገኘው የቪኦኤ የትግረኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ኦክላንድ ነው የሚገኘው። በቀጥታ የስልክ መስመራችን ላይ ይገኛል። ተወልደ እንዴት አምሽተሃል? አንተ በምትገኝበት ኦክላንድ ያለው የምርጫው የምሽቱ ድባብ ምን ይመስላል? እንዴት አመሸህ አስማማው፣ እንዲሁም አድማጮቻችን አሁን ኦክላንድ በናይን አካባቢ ሌተ ሶስት ሰዓት ከዲሲ ራቅ እንላለን። ቢሆንም እንደምንከታተለው ኦክላንድ የዴሞክራቲክ ከተማም ብቻ ሳይሆን የካሊፎርኒያ ስቴት እና አምሳ አራት ኤሌክቶራል ቦት ወይም የውክልና ድምፅ ያላት ስቴት ነች። ኦክላንድ ውስጥ ምንም ቢሆንም ምንም እንኳን አሁን እስካሁን ድረስ የአንዳንድ የዋናዎች የሚባሉት ነርከዛይና የትራምፕ ይወስዳቸውም። ኦክላንድ በአሁኑ ሰዓት ምርጫው በስራ ሰ ሰዓት የተካተልን ያሉት አንድ ይገርማል አንድ ኤምፓወርመንት የሚባል ወይም ደግሞ ለምርጫ ፕሮሰስ የሚደግፉት አንድ ግሩፕ ላይ አካባቢ ነኝ እና አሜሪካውያን ለዲሞክራሲያዊ ሂደት ሁሉም መደገፍ እንዳለበት፣ ማንም ማንም ቢያሸንፍም ሁሉም እኩል ለፕሮሰሱ ወይ ለምሂደቱ መሳተፍ እንዳለበት ካምፔን ወይም እንትን የሚያደርግ አንድ ማህበር አለ እዛ ላይ ያለው ለምሳሌ አሁን ይቅርታ ትንሽ ከሙዚቃም አካባቢ ሩቅ ሳልሆንኩኝ ያበሽ ይመስለኛል። ዋናው ነገር ምንድን ነው? ትልቋ ስቴት ካሊፎርኒያ ውስጥ ነው ያለሁት። እቺ ደግሞ እቺ ስቴት ሀምሳ አራቱ ኤሌክቶራል ቦት የሚሰጠው እንደሚጠበቀው በእስከ ዘጠና ሁለት ጀምሮ ለካማላ ሃሪስ ወይ ደግሞ ለዲሞክራቲ ፓሪክ ነው ለዲሞክራቲክ ፓርቲ ነው። ቢሆንም እዚህም ቢሆን ለዶናልድ ትራምፕ የሚደግፉ ወይም ደግሞ ድምፃቸው የሚሰጡ የሉ ማለት አለም በታሪክ ለራሱ ተወልደ ትንሽ ድምፁም ይቆራረጣል። በጣም እናመሰግናለን እስካሁን ላደረስከን መረጃ። ቀሪውን ደግሞ በከዛ ያሉ አስተያየቶች እና በሌሎች ጥንቅሮቻችን የምንመለስበት ይሆናል። በጣም እናመሰግናለን። መልካም ምሽት። አመሰግናለሁ። አድማጮቻችን ቅንብራችን እንደቀጠለ ነው። ቀጥታ የምንወስዳችሁ ደግሞ የተለያዩ ተመልካቾች የሰጡትን ምርጫውን በተመለከተ የሰጡት አስተያየት ነው። ኢትዮጵያ መራጮች ከአሜሪካ ፕሬዚዳንት ምን ይጠብቃሉ? ሐዋሳና ደሴ የሚገኙ መራጮች ሀሳባቸውን አካፍለውናል። እንደሚከተለው ይቀርባል። አሸናፊ ለምሳሌ ከሁለቱ እጩ ተወዳዳሪዎች ከእጩ ተወዳዳሪ ዶናልድ ትራምፕ እና ከዴሞክራት እጩ ተወዳዳሪ ካማላ ሀሪስ አሸናፊውን አግኝቼ የመምከር እድል እድሉን ቢገጥመኝ የምነግራቸው ነገር ቢኖር ዓለማችን በጣም ከዚህ ቀደም ከነበሩትም ጊዜያት በላይ ማለት ነው፣ በተለየ መልኩ በጣም ፖላራይዝድ ሆኖ መጥፎ አቅጣጫን ይዞ እንደሄደ ነው የምገነዘበው እኔ በግሌ ማለት ነው። ስለዚህ የምርጫው አሸናፊ ሆኖ የሚመጣው ፕሬዚዳንት ዓለማችን እንድትሰክን አሜሪካ ትልቅ ድርሻ እንዳላት የዓለማችን ሕዝብ ሁሉ ያምናል እኔንም ጨምሮ ማለት ነው ስለሚያምን በጣም ክሩሻል የሆኑ ውሳኔዎችን የመረረም ቢሆን በጣም ጠንካራ ውሳኔዎችን በመውሰድ አለማችን እንድትሰክን አሜሪካ የመሪነት ኃላፊነት ድርሻ ስላለባት አሁን በአለማችን ላይ እየተካሄዱ ያሉትን የመካከለኛ ምስራቅ ግጭት፣ እንዲሁም የራሻ ኡክራይን ግጭትን በማስቆም አለማችንን የመታደግ ኃላፊነት ስላለበት አዲሱ ፕሬዚዳንት ይህንን ኃላፊነቱን ለመወጣት በጣም ጠንካራ ፕሬዝዳንት እንዲሆን የህዝቡን ድምፅ የሚሰማ መሪ እንዲሆን ነው የምመክረው። አሁን ባለው የአሜሪካ ምርጫ አሜሪካ የኢትዮጵያን የእንትን ጥቅም በአስከበረ መልኩ ጥቅሟን አስከብራ የኢትዮጵያን የውስጥ አንድነቷን እና ኢትዮጵያ ደግሞ ከአሜሪካ ጋር ያላት ግንኙነት እንዲቀጥል ፈልጋለሁ። እኔ በግሌ አሜሪካ ከዚህ በፊት የኢትዮጵያ ወዳጅ ነች። የአሜሪካ መንግስታት እስካሁን በረጅም ከቀዳማዊ ኃይለ ስላሴ ጀምሮ የነበረን ግንኙነት በጣም ጥሩ ነው። ይሄ ግንኙነት እንዲቀጥል ፈልጋለሁ። አንዳንድ ኢትዮጵያዊ እስካሁን የነበሩት የአሜሪካ መንግስታትም የኢትዮጵያን ህዝብና መንግስት ጥቅም አክብረው ወዳጅነታችን እስካሁን ደስ ስለዘለቀ ይሄ ወዳጅነት እንዲቀጥል ፈልጋለሁ። እንደ አንድ እንደ አዋሳ ከተማ ነዋሪም እንደ ኢትዮጵያዊም ይሄ ወዳጅነት እንዲቀጥል ፈልጋለሁ። ፕላስ የአሜሪካ ምርጫም በሰላም እንዲጠናቀቅ በሰላም ተጠናቆ ኢትዮጵያና አሜሪካ የድሮ ወዳጅነታቸውን እንዲያስቀጥሉ ወዳጅነታቸው ከዚህ በፊት ከነበረው በተሻለ ኢትዮጵያና አሜሪካ ቢያንስ በመንግስት ለመንግስት ግንኙነታቸው ተጠናክሮ ኢትዮጵያም ከአሜሪካ አሜሪካም ከኢትዮጵያ ያላቸው ያለንን ግንኙነት አጠናክረን ሁለቱ ሀገሮች ወዳጅነታቸውን ለረጅም ጊዜ እንዲቀጥል ነው የእኔ ፍላጎት። ምክንያቱም አሜሪካ የኢትዮጵያ አጋር ነች። አሜሪካን ፕሬዚዳንታዊ ምርጫ መላው ዓለም ነው የሚጠብቀው። ምክንያቱም የአሜሪካ ፕሬዚዳንታዊ ምርጫ ውጤት ሁሉም ሀገር ላይ ተጽዕኖ ስለሚኖረው እየተከታተልኩኝ ነበረ። እስካሁን የታዘብኩት ነገር ምንድን ነው? አሜሪካ በዲሞክራሲ ሰምሀው ትንሽ ወደፊት የሄደች ሀገር ናት እና የምርጫ ቅስቀሳው ሁለቱ በተለይ ዲሞክራቶችም ሪፐብሊካንም ብልጫ ለመውሰድ የሚያደርጉት ይሄ ዲሞክራሲያዊ የሆነ ትግል ደስ ይላል። አሜሪካ በዲሞክራሲ ካደጉ ሀገሮች ውስጥ የመጀመሪያው ሀገር ነች እና ከፍተኛ የሆነ ክርክሮ በትራምፕና በካማላ ሀሪስ መካከል እንዳለ ይታወቃል። እኔ ብዙውን ጊዜ የምከታተለው ያው የሀገራቸውን ጉዳይ ሳይሆን በውጭ ፖሊሲያቸው ላይ ምን አይነት ይዘት አላቸው፣ የሚለውን እሱን በከፍተኛ ሁኔታ ያከታተላለሁኝ። ምክንያቱም በሁለቱም መካከል ያው መሰረታዊ የሆነ የውጭ ፖሊሲ ልዩነት ባይኖርም፣ ግን ምን አይነት ድልና ተግዳሮት ይዘው ይመጣሉ የሚለውን እሱን እየተከታተልኩኝ ነው ያው ውጤቱን ደግሞ አድማጮቻችን እና ተመልካቾቻችን የ2024 የአሜሪካ ምርጫ የተመለክተው የቀጥታ ስርጭታችን እንደቀጠለ ነው። በአሜሪካ ድምፅ በተለያዩ መተግበሪያዎች ከመተላለፉም ባለፈ በአዶ ፌምን በቀጥታ ስርጭት ወደ እናንተ እየደረሰ ነው የሚገኘው። አሁንም ዝግጅታችን ይቀጥላል። አሁን ደግሞ አቅጣጫችንን ሰፋ እናደርግና የተለያዩ አካባቢ ያሉትን አስተያየቶች ነው ወደ እናንተ እያደረስን የሚገኘው ኬኔዲ አባተ አሜሪካ ድምፅ የኢትዮጵያ ዘጋቢያችንን በቀጥታ መስመር ላይ ይገኛል። በዚህ ምርጫ ጉዳይ ላይ ሀሳቡን ሊያጋራን፣ ኬኔዲ እንደምን ጠዋት ላይ ነው እንደምን አድርሃል ነው። ኢትዮጵያ ላይ ምንለው እና እንደምን አድርሃል እስኪ፣ ኢትዮጵያ ያለው ምርጫውን በተመለከተ ያሉ ነገሮችን እስኪ አንተ አጋራል። በጣም ጥሩ እንግዲህ ያስማማው፣ እንደምን አመሻችሁ አዝናንተ እናንተ ጋር ምሽት ስለሆነ እንግዲህ እንደሚታወቀው በርካታ ኢትዮጵያውያን የአሜሪካ ምርጫ በትኩረት ነው የሚከታተሉት። ቀደም ሲል አስተያየታቸውን የሰማ ናቸው ከሀዋሳና ከደሴ የተናገሩ ነዋሪዎችን እንደገለጹት ማለት ነው። ምክንያቱም አሜሪካን የሚመራው ፕሬዚደንት ወይም መንግስት በኢትዮጵያና በኢትዮጵያውያን ላይ ካለው ተጽዕኖ አንጻር ነው ይህ የሚሆነው ይህም ሀገራዊ፣ ቀጠናዊ ጥሩም ሃይማኖታዊና ስነ ልቦናዊ ጉዳዮችን የሚያካትት እንደሆነ እኔም እዚህ በአዲስ አበባ በተለያዩ አጋጣሚዎች ያናገርኳቸው አስተያየት ሰጫዎች ነግረውኛል። ዛሬ በማድረጋም የተወሰኑ አስተያየት ሰጫዎችን ላናግራቸው ሞክሬ ነበር። የምርጫው ድባብ እንዴት እየደመቀ ከቀጠለበት ጊዜ አንስቶም በተለያየ መልኩ የአስተያየታቸውን የሚሰጡ ነዋሪዎችም የሚያነሱት ይህንን ነው። ኢትዮጵያ እንግዲህ በተለያየ መልኩ የአሜሪካ መንግስት ወይም ደግሞ አሜሪካን የሚመራው ፕሬዚደንት የሚያሳድራቸው ተፈጽሞች ያሉ በተለይ ኢትዮጵያ በሀገር ውስጥ ከቀጠለው የርስ በርስ ጦርነት ወይም ግጭት አንጻር በቀጠናው ደግሞ በተለይ ከቀይ ባህር ተደራሽነትና ከሕዳሴ ግድብ ጋር በተገናኘም እንግዲህ ኢትዮጵያ እየተጋፈጠቻቸው ያሉ ፈተናዎች አሉ። በእነዚህ ላይ እንግዲህ የአሜሪካ ተጽዕኖ ከፍተኛ ከመሆኑ ጋር በተያያዘ ማለት ነው። ከዛ ባለፈ እንግዲህ ከሃይማኖታዊና ከስነልቦናዊ ጉዳዮችን ታዲያ ያያይዛሉ። ለምሳሌ ያናገርኳቸው አስተያየት ሰጪዎች ዶናልድ ትራምፕን ያሉ ወይም ደግሞ የሚደግፉ ከሃይማኖታዊና ስነልቦናዊ ጉዳዮች አንጻር እንደሚደግፏቸው ነው የሚገልጹት ማለትም ለምሳሌ ከጽንስ ውርጃና የተመሳሳይ ጾታ ጋብቻን ከመሳሰሉት አቋማቸው ጋር በተያያዘ ከኢትዮጵያውያን ስነልቦናና ሀይሎኖች ጋር የተቀራረበ አቋማት ናቸው የሚል ሀሳብ አላቸው። ካማላ ሀሪስ እንደሚሉት ደግሞ ትራምፕ በህዳሴ ግድብ ላይ ያላቸውን አቋም ከዚህ ቀደም በሀያ ሀያ ኦክቶበር ላይ ያደረጉትን ንግግር በፈረንጆቹ አቀጣጠር ማለት ነው፣ ለግብጽ እያደላ ነው በሚል የሚያነሱ አሉ። ስለዚህ ተመልሰው ከመጡ ኢትዮጵያ በጠቅናው ላይ በሚኖራቸው ጉዳይ ላይ እናመሰግናለን። ኬኔዲ ለአጋራን ሀሳብ በኢትዮጵያ አሜሪካ ምርጫ በተመለከተ ያሉ ሀሳቦችን በተመለከተ አድማቾቻችንና ተመልካቾቻችን የአሜሪካ ምርጫ የተመለከቱ ቁጥሮችና አዳዲስ መረጃዎች ቅድም የገለጽንላችሁ ናቸው አሁንም ያሉት ሌሎች መረጃዎችን በማህበረሰብ ስር ገጾቻችን እና በሌሎች የምናጋራችሁ ነው የሚሆነው። የአሜሪካ ምርጫ በተመለከተ የሪፐብሊካን ሀሳብ የያዙ አስተያየቶችን በቀኑ ዘገባችን ወደ እናንተ ማድረሳችን ይታወሳል። ነገም ተመሳሳይ ዘገባዎችን ወደ እናንተ የምናደርስ መሆኑን መጠቆም እንወዳለን። ከዚህ ቀጥሎ ደግሞ በማህበራዊ ትስስር ገጻችን፣ በፌስቡክ በቀጥታ ስርጭት ወደ እናንተ አዳዲስ መረጃዎችን ማጋረታችን የምንቀጥል ለሚሆነው አብራችሁ ስለነበራችሁ በጣም እናመሰግናለን። እያስማማየነው እያስተናገድኳችሁ ከመላ የአሜሪካ ድምፅ ባልደረባ ከሰዎች ጋር አብራችሁ ምሽቱን ቆይታ አደረግኩኝ። እናንተ ማብራችሁን ስለነበራችሁ እናመሰግናለን። በድጋሚ በቀጥታ የፌስቡክ ስርጭታችን አዳዲስ መረጃዎችን ትጋሩም ጠቁማለውኝ። መልካም ምሽት ይሁንላችሁ።